በቃ ምን አደርጋለሁ እኔ ከእግዚአብሔር አልበልጥም ከእግዚአብሔር በላይ አልወደውም ከእግዚአብሔር በላይ አላውቅም አላይም የእኔ ጌታ የኔ እውቀት ውስን ነው አይዲድ ማይ ቤስት እንደተሰጠኝ እግዚአብሔር ደግሞ የተሻለውን ያውቃል ስለዚህ አሜን ነው ምንለው ምን እንላለን አይደለም እግዚአብሔር አዋቂ ነው ደግሞ አበርትቶ ያስቀጥለናል እናምነዋለን እሱን የእኛን ጥንካሬ ሳይሆን እሱን እናምነዋለን እና እግዚአብሔርን አመሰግናለሁ ይሄን የመሰለ ልጅ ስለሰጠኝ።